መቀመጫውን ብሪታንያ ያደረገው ቤል ፖርቲንገር የተሰኘው ግዙፍ የሕዝብ ግንኙነት ኩባንያ በደቡብ አፍሪካ የዘር ጥላቻን የሚያነሳሳ መረጃዎችን አሰራጭቷል ተብሎ መታገዱ ተገለጸ። የሕዝብ ግንኙነት ተቋሙ በደቡብ አፍሪካ ህዝቡ የፖለቲካ ጥያቄዎችን እንዳያነሳ በዘር ልዩነት ጉዳዮች አቀናብረው ባዘጋጁት የማኅበራዊ ድረገጾች እንዲጠመድ አድርገውት ነበር ተብሏል። ቤል ፖቲንገር ከፕሬዝዳንት ጃኮብ ዙማ ጋር ቅርበት አላቸው እየተባለ የሚወቀሱት የእንዳዩ ባለሀብት ጉብታ ቤተሰቦች ንብረት ለሆነው ኦክባይ ኢንቨስትመንት የህዝብ ግንኙነት ስራዎችን ለማከናወን ደቡብ አፍሪቃ ቢሮ ከፍቶ በመስራት ላይ ነበር። ቤል ፖርቲንገር የህዝብ ግንኙነትና መልቲ ሚዲያ፣ ሳራ ኮምፒውተርስ፣ ጄአይሲ የማዕድን አገልግሎት፣ ሼቫ ዩራኒየም፣ ኒው ኤጅ ጋዜጣ፣ የኤኤን7 ሳተላይት ቴሌቪዥንና የክሊፍቶን ሎጅ ግዙፍ ኩባንያዎችን አጠቃለው የያዘው የኦኩባይ ኢንቨስትመንት የህዝብ ግንኙነት ስራዎችን ይሰራል ተብሎ ቢጠበቅም በሀገሪቱ የፖለቲካ ጉዳዮች ጣልቃ በመግባት አነጋጋሪ የሆኑ መግለጫዎችን በማውጣት ስራ ተጠምዶ መቆየቱን መረጃዎች ያመላክታሉ። የቀድሞዋ የደቡብ አፍሪካ ጠቅላይ አቃቤ ሕግ ወይዘሮ ቱሉማዱን ሴላ በመንግስት ጉዳዮች ላይ በሚያጠነጥነው በሀገሪው አጠራር ስቴት ካፕቸር ሪፖርት የእንዳዩ ባለሀብት ጉብታ ቤተሰቦችና ና ፕሬዚዳንት ጃኮብ ዙማ ና የሌሎችን ባለስልጣናትን ያካተተውን ለህዝብ ይፋ በተደረገው የሙስና ቀሌት ሪፖርት የህዝብ ግንኙነት ተቋሙ ረቤለሽ በማለት የሙያ ስነ ምግባር ከሚፈቅደው ውጭ ሆን ብለው የማጣጣል ስራ ማከናወናቸው ተገልጿል። ጉዳዩን በቸልታ አልመለከተውም ያለው የሀገሪቱ ዋነኛ ተቃዋሚ ፓርቲ የዲሞክራቲክ አሊያንስ ዲኤ የክስ መዝገቦቹን በመያዝ ለንደን ለሚገኘው የህዝብ ግንኙነት ማህበር በምህፃሩ ፒአርሲኤ ባቀረበው ክስ በቀድሞዋ የእንግሊዝ ጠቅላይ ሚኒስትር ማርጋሬት ታቸር ሳይቀር ሙገሳና አድናቆት ይቸረው የነበረውን ቤል ፖቲንገር ኩባንያን በእንግሊዝ የህዝብ ግንኙነት ታሪክ ከፍተኛ የተባለውን ቅጣት ተጥሎበታል። የእንግሊዝ ፐብሊክ ሪሌሽን ኤንድ ኮሚኒኬሽን በምህፃሩ ፒአርሲኤ ቤል ፖቲንገር በደቡብ አፍሪቃ ላይ ለፈጠረው ችግር ለአምስት ዓመት ከስራ እንዲታገድ ውሳኔ አስተላልፎበታል። ቤል ፖርቲንገር የህንዳዊ ባለሀብት ጉብታ ቤተሰቦች በፖለቲካ ጉዳዮች ጣልቃ በመግባታቸው የህዝብ ትኩረትን ሊቀይር የሚችሉ የዘር ጥላቻን የሚያነሳሱ መልዕክቶችን በማህበራዊ መገናኛ ዘዴዎች ሲያሰራጩ እንደነበር የተላለፈው የውሳኔ ሰነድ ያስረዳል። ጊባስ ብሎ የሀገሪቱ ምጣኔ ሀብት እየተጎዳ ያለውና የፖለቲካ ትርምስ መንስኤው ነጮች የምጣኔ ሀብቱን በመቆጣጠራቸው ነው በማለት ህዝቡ በመንግስት ላይ የሚያቀርበውን ጥያቄ የማድበስበስ ስራ ሲሰሩ መቆየታቸውን የፖለቲካ ተንታኞች ተናግረዋል። ሚዲያ ሞኒተሪንግ አፍሪካ ዳይሬክተር የሆኑት ዊሊያም ቤርድ እንደተናገሩት የቤል ፖቲንገር የህዝብ ግንኙነት ተቋም ባህሪ የሙያ ስነ ምግባርን ያጠለሸ ነው ብለዋል። ይሄ ግልጽ ነው። በአግባቡ የታሰበበት ነው። በደንብ የተጠነሰሰ ዕቅድ ነው። የማኅበራዊ መገናኛ ዘዴዎችን በመጠቀም አስተሳሰብን ማስቀየር ባህላዊውንም የመገናኛ ዘዴዎች ተጠቅመውታል። እናም ህብረተሰቡ በአንድ ጉዳይ ላይ ብቻ ትኩረት እንዲያደርግና ከዛ ይልቅ በዘር ክፍልፍል እና ተዛማጅ ጉዳዮች ላይ ትኩረት እንዲያደርግ አድርገውታል። የቤል ፖቲንገር መስራች ቤል ፖቲንገር ለጋዜጠኞች እንደተናገሩት ለማመንና ለመቀበል የሚያስቸግር ውሳኔ ነው ብለውታል። የገዳ ውሳኔውን ተከትሎ የቤል ፖቲንገር ዋና ስራ አስፈጻሚ ጄምስ አንደርሰን የስራ መልቀቂያ ሲያስገቡ፣ በደቡብ አፍሪቃ ተወክለው ይሰሩ የነበሩ የኩባንያው ሸሪኮችን ጨምሮ አራት የስራ ባልደረቦችን ማባረራቸውን ይፋ አድርገዋል። ፕሬዚዳንት ዙማ ከህንዳዊ ባለሀብት ጉብታ ቤተሰቦች ጋር ከጓደኝነት ባለፈ ምንም ግንኙነት የለኝም ቢሉም ልጃ ልጃቸው ዱዱ ዛኒ ዙማ የአክሲዮን ድርሻ ባለቤትና በከፍተኛ የሥራ ኃላፊነት ሲሠራ መቆየቱ አይዘነጋም። መላኳ አየለ ጆሃንስበርግ።